hagyanya report ኢትዮጵያና ሶማሊያ አልሻባብን በጋራ ለመዋጋት ስምምነት ላይ ደርሰዋል አለ የኢትዮጵያ የውጭ ጉዳይ ሚኒስቴር። ኢትዮጵያና ሶማሊያ የጋራ ጠላታችን ነው ያሉትን አልሻባብ በጋራ ለመዋጋት እየተደረገ ያለውን ጥረት ለማጠናከር ከመግባባት ላይ ደርሰዋል ሲል የውጭ ጉዳይ ሚኒስቴር አስታውቋል። የአገር መከላከያ ሚኒስትሯ ኢንጂነር አይሻ መሐመድና የውጭ ጉዳይ ሚኒስትር ዴታ ምስጋኑ አረጋ የመሩት ልዑክ የተካፈሉበት ስብሰባ ታሳስ 24 ቀን 2017 ዓም በሶማሊያ ዋና ከተማ መቋድሾ መካሄዱ ይታወሳል። የአገሪቱ ከፍተኛ ልዑክ በአዲስ አበባና መቋድሾ ባደረጉት ስብሰባ የአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ በሚተካው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ተልዕኮን ውጤታማ ለማድረግ በትብብር ለመስራት መስማማታቸውን ገልጸዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ ጋዜጣዊ መግለጫቸው እንዳሉት ከድህረ አትሚስ በኋላ የሚኖረውን የኃይል ስምሪት ኢትዮጵያ ጥንቃቄ በተመላ በት መንገድ እንዲሆን ትፈልጋለች ብለዋል። በትርኬ አንካራ ሁለቱ ሀገሮች ያደረጉትን ስምምነት ተከትሎ እየተከናወኑ ስላሉ ዲፕሎማቲክ ግንኙነቶች፣ ከአንድ ዓመት በፊት ኢትዮጵያ ከሶማሊላንድ ጋር ስለፈረመችው የባህር በር ስምምነት የኢትዮጵያ የባህር በር ጥያቄ ጉዳይና የኢትዮጵያ ወታደሮች በሶማሊያ በሚሰማራው ሰላም አስከባሪ ኃይል የመሳተፍና ለመሳተፍ ሁኔታን በተመለከተ፣ የግብፅ በኢትዮጵያ ላይ ያነጣጠረ ተደጋጋሚ መልእክቶች በተመለከተ ሰፋ ያሉ ጥያቄዎች ከጋዜጠኞች የቀረበላቸው ቃል አቀባዩ ምንም አይነት የተብራራ መልስ ከመስጠት ተቆጥበዋል ብሏል። ሪፖርተር በዘገባው አምባሳደር ነቢያት ሁለቱ ሀገሮች በጋራ ለመስራት መስማማታቸውንና በቀጣይ የመሪዎች ውይይት ለማድረግ ከስምምነት ደርሰዋል የሚል ድፍን ያለ ምላሽ በመስጠት መግለጫቸው ሥራቸውም ቋጭተዋል ብለዋል ሪፖርተር። በኢትዮጵያና ሶማሊያ መካከል ፍሬያማና ውጤታማ ውይይቶች የተካሄዱ መሆኑን የገለጹት ቃል አቀባዩ የአውሶም ተልኮ የተሳካ እንዲሆንና በጋራ በመሆን የአልሻባብን የተደቀነ አደጋ ለመቀነስ በሚያስችል ደረጃ በጋራ መስራት በሚያስችሉ ጉዳዩ ዙሪያ ተስማምተዋል ብለዋል። ለቀጠናው ሰላምና መረጋጋት ከሚሰሩ አካላት ጋር በጋራ ለመንቀሳቀስ ኢትዮጵያ ቁርጠኝነት አላት ያሉት አምባሳደሩ ቀጠናውን ከሽብርተኝነት ለማጽዳት ከሶማሊያ መንግስት ጋር አብሮ ለመስራት من نطلع تدرس حال የእንጀራ ልጁን ለ10 ዓመት አስገድዶ ሲደፍር ቆይቶ የገደላት ግለሰብ ሞት ተፈረደበት። ሚካኤል ሽመልስ ጌታሁን የተባለው ተከሳሽ የእንጀራ ልጁ የሆነችውን ሟች አዶናዊት የይስ በአዲስ አበባ አራዳ ክፍለ ከተማ ወረዳ 8 ልዩ ቦታው 15 ሜዳ ተብሎ በሚጠራው አካባቢ ከ10 ዓመቷ ጀምሮ አስገድዶ መድፈር ሲፈጽምባት መቆየቱ ተነግሯል። ተከሳሹ ታዳጊዋን በማስፈራራት ከ205 ጀምሮ ሕይወቷ እስካለፈበት ድረስ በተደጋጋሚ ያስገድዶ መስበር ወንጀል ሲፈጽምባት እንደነበር ተነግሯል። ሟች አዶናይት ይይዝ ከተከሳሽ ሁለት ጊዜ አርግዛ የነበረ ሲሆን መጀመሪያ የነበረው እርግዝና ቤተሰብ እንዳያውቅባት የሟችን ስም ኤፍራታ ለማየሁ በሚል እና የሟችን ዕድሜም 19 ዓመት እንደሆነ በማስመሰል ሐሰተኛ ስምና ዕድሜ በማስመዝገብ ያረገዘችውን ጽንስ እንድታስወርድ ሲያስገድድ ነበረም ተብሏል። መስከረም 19 ቀን 2015 ዓ.ም ም ተከሳሽ በሟች ላይ በፈጸመው ያስገድዶ መድፈር ወንጀል ምክንያት ፖሊሶች ሊይዙት ወደ ቤቱ መምጣታቸውን ሲያይ አምልጦ ከሄደ በኋላ ፖሊሶች መሄዳቸውን አረጋግጦ ተመልሶ ወደ ሟች ቤት በመምጣት ጭካኔ በተሞላበት ሁኔታ ወላጅ እናቷ ፊት ሕይወቷ እንዲያልፍ አድርጓል ተብሏል። ሟች ሕይወቷ ሲያልፍም ለሁለተኛ ጊዜ ከተከሳሹ አርግዛ እንደነበር በክሱ ተመላክቷል። ክሱን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የሰው ግድያና ውንብድና ችሎት ታኅሳስ 25 ቀን 2017 ዓ ም በዋለው ችሎት ተከሳሽ ሚካኤል ሽመልስ ጌታሁን በሞት እንዲቀጣ መወሰኑን ፍትህ ሚኒስቴር ገልጿል። የመሬት መንቀጥቀጥ እየተከሰተባቸው ባሉ አካባቢዎች ከ80 ሺህ በላይ ነዋሪዎችን ወደ ሌላ ስፍራ የማስፈር እንቅስቃሴ መጀመሩ ተገለጸም። የመንግስት ኮሚኒኬሽን አገልግሎት ሰሞኑን ባወጣው ወቅታዊ መግለጫ መንግስት የተፈጥሮ ክስተቱን በተመለከተ የቅርብ ክትትል እያደረገ ነው። የርዕደ መሬቱ ማዕከል የሆኑት አካባቢዎችን በመለየት በ12 ቀበሌዎች ላይ ከተለያዩ የሙያ ዘርፎች የተውጣጡ የአደጋ ጊዜ ሰራተኞች በቦታው በማሰማራት የጉዳቱን መጠን አሰሳ እያደረግን ነው ብሏል። 80 ሺ ያህል ዜጎችም ከአካባቢው በማራቅ ለማስፈር እንቅስቃሴ መጀመሩንም አክሎ ገልጿል። ርዕደቱ በማህበራዊ አገልግሎት ሰጪ ተቋማት በኢኮኖሚ ተቋማትና በመሰረተ ልማት ላይ ሊኖረው የሚችለውን ተጽዕኖ ክትትል እየተደረገበት ነው ብሏል። በዋና ዋና ከተሞች የጎላ ተጽዕኖ ያላደረሰ ቢሆንም ዜጎች በባለሙያዎች የሚሰጡ የጥንቃቄ ምልክቶችን እንዲከታተሉና በጥብቅ እንዲተገብሩም ማሳሰቢያ ሰጥቷል። ባለፈው አንድ ሳምንት ውስጥ ብቻ በአጠቃላይ ከ66 በላይ የመሬት መንቀጥቀጦች የተከሰቱ ሲሆን ከእነዚህ ውስጥ ስድስቱ በሬክተር ስኬል ከ5 በላይ ሆነው ተመዝግበዋል። 5.8 ሬክተር ስኬል የተመዘገበው ደግሞ ከፍተኛው ርዕደ መሬት ነው። ከሰሞኑ መጠኑ እያደገ በመጣው ርዕደ መሬት ክስተት ብዙዎች ፍርሃታቸው ሰጣቸውና ስጋታቸውን በመግለጽ ላይ ናቸው። በቅርቡ በአፋር ክልል ፈንታሌ አካባቢ የታመቀ ውሃና እንፋሎት በዶፋን እሳተ ገሞራ አቅራቢያ ተፈጥሯል በማለት የተንቀሳቃሽ ምስሉን በማህበራዊ ትስስር ገጹ ያስታወቀው የኢትዮጵያ ጂኦሎጂካል ኢንስቲትዩት ነው። ኢትዮጵያ በሕክምና ባለሙያዎች የታገዘ ሞት እንዲፈጸም ፈቀደች። ከወራት በፊት በጤና ሚኒስቴር አዘጋጅነት የተዘጋጀው የጤና አገልግሎት አስተዳደር አዋጅ በህዝብ ተወካዮች ምክር ቤት ሰሞኑን ጸድቋል። ይህ አዋጅ በኢትዮጵያ ያልተለመዱና አዳዲስ የጤና አገልግሎቶችን ለዜጎች እንዲሰጡ ይፈቅዳል። ለአብነት በተፈጥሮ መንገድ ልጅ መውለድ ላልቻሉ ባለትዳሮች በቴክኖሎጂ የታገዘ ሕክምና አገልግሎት እንዲያገኙ የሚለው ይገኝበታል። ቀደም ሲል በረቂቅ አዋጁ ተካቶ የነበረው ማንኛውም ሰው የዘር ፍሬ ልገሳ ማድረግ እንዲችል የሚጠቅሰው ድንጋጌ በፓርላማው እንዲወጣ የተደረገ ሲሆን በተፈጥሯዊ መንገድ መውለድ ለተቸገሩ ባለትዳሮች የሚፈቅደው አንቀጽ ብቻ ጸድቋል። ከዚህ በተጨማሪ አተነፋፈሳቸው በመሳሪያ ላይ ብቻ የተመሰረቱ ሰዎች ሕይወታቸው ስለሚቋረጥበት ሁኔታ በአዋጁ ላይ ተደንግጓል። በዚህ አዋጅ መሰረትም በመሳሪያ ላይ ብቻ የተመሠረተ የአተነፋፈስ ስርዓት እንዲቋረጥ የሚፈቅድ ሲሆን ይህም የሚቻለው የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይቻልበት ደረጃ ስራቸውን ሲያቆሙ ወይም የአንጎል ሞት በሶስት የህክምና ባለሙያዎች ሲረጋገጥ ብቻ ነው። የዚህ ስርዓት አተገባበር መመሪያን በቀጣይ የጤና ሚኒስቴር እንደሚያወጣ ተገልጿል ተቀምጧል። የጤና አገልግሎት አስተዳደር ረቂቅ አዋጅ ለሶስት ወራት ያክል ውይይት ሲደረግበት ቆይቶ ከቀናት በፊት በህዝብ ተወካዮች ምክር ቤት በዘጠኝ ድምፀ ተአቅቦ እና አንድ ተቃውሞ በአብላጫ ድምፅ መጽደቁ ይታወሳል። በኢትዮጵያ ከ9 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ ናቸው ተባለም። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ይፋ ያደረገው አንድ ሪፖርት በኢትዮጵያ በግጭትና መፈናቀል ምክንያት ከ9 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ ናቸው ብሏል። በግጭትና ተፈጥሯዊ አደጋዎች ምክንያት ከ6 ሺህ በላይ የሚሆኑ ትምህርት ቤቶች መዘጋታቸውንም ሪፖርቱ ይፋ አድርጓል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ 18 በመቶ የሚሆኑ የኢትዮጵያ ተማሪዎች የሚይዙ የሚይዙት ከ10 ሺህ በላይ ትምህርት ቤቶች በግጭት በግጭትና በአየር ንብረት ለውጥ ምክንያት ጉዳት ደርሶባቸዋል ብለዋል። በዚህም የተነሳ ደህንነቱ የተጠበቀ አገልግሎት የሚሰጥ የትምህርት ማዕከል የማግኘት እድላቸው ጠባብ እንደሆነም ገልጿል። ከፍተኛ ቁጥር ያላቸው ልጆች ያሉባቸውን ክልሎች ይፋ ያደረገው የዩኒሴፍ ሪፖርት በአማራ ክልል 4.4 ሚሊዮን፣ በኦሮሚያ ክልል 3.2 ሚሊዮን እና በትግራይ ክልል ደግሞ 1.2 ሚሊዮን ተማሪዎች ከትምህርት ውጪ መሆናቸውን አስታውቋል። ሼህ መሐመድ ሁሴን አሊ አላ ሙዲ ፍርድ ቤት እንዲቀርቡ ታዘዝም። የፌዴራል ጠቅላይ ፍርድ ቤት ይግባይ ሰሚ ችሎት አቶ አብነት ገብረ መስቀል ለሼህ መሐመድ ሁሴን አሊ አላ ሙዲ እንዲከፍሉ የፌዴራል ከፍተኛ ፍርድ ቤት የወሰነባቸውን 852 ሚሊዮን ብር የአፈጻጸም ሂደት ማገዱን ዋዜማ የበይነ መረብ ሬዲዮ ከፍርድ ቤቱ ሰነዶች መመልከቱን ጠቅሶ ዘግቧል። ፍርድ ቤቱ አቶ አብነት 3 ሚሊዮን ብር በዝግ አካውንት እንዲያስቀምጡ ካስደረገ በኋላ እግዱን የጣለው አቶ አብነት ገንዘቡን ለተለያዩ የመንግስት አካላት በስጦታ መልክ ተሰጥቶ ሳለ ለግል ጥቅም ያዋልኩት መሆን አለመሆኑ ጭብጡ ሳይመረመር ገንዘቡን ከነወለዱ እንድከፍል የተወሰነብኝ ውሳኔ የሕግ ግድፈት አለበት በማለት ባቀረቡት አቤቱታ መሰረት ነው ተብሏል። አቶ አብነት ይልቁንም ለክርክሩ ያወጡትን ወጪና ኪሳራ አላሙዲን እንዲሸፍኑ አቤቱታ አቅርበዋል ተብሏል። የይግባኝ ችሎቱም አላሙዲ ጥር 15 ቀን 2017 ዓ ም ቀርበው ምላሽ እንዲሰጡ አዟል። በሰሜን ተራሮች ብሔራዊ ፓርክ የሚገኙት የዋልያዎች ቁጥር እየቀነሰ ነው ተባለም። ሰሜን ተራሮች ብሔራዊ ፓርክ እንዲመሰረት ዋናው መሰረት የሆነው ዋሊያ ቁጥሩ እየቀነሰ መምጣቱን የሰሜን ተራሮች ብሔራዊ ፓርክ አስታውቋል። የፓርኩ ጽህፈት ቤት ኃላፊ አቶ ማሩ ቢያድግልኝ ሰሞኑን ለሀገር ውስጥ መገናኛ ብዙኃን እንዳሉት በሰሜኑ የሀገሪቱ ክፍል የተከሰተው ጦርነት የቱሪስት ፍሰቱ ላይ ተጽዕኖ አሳድሮ እንደነበርና ለዋሊያዎቹ መቀነስ ምክንያትም እንደሆነ ተናግረዋል። ዋሊያዎች ከቀነሱና ከጠፉ የአካባቢው ማህበረሰብ ተጎጂ እንደሚሆንም ተናግረዋል። በዓለም የሰሜን ተራሮች ብቻ የሚገኘው ዋሊያ ቁጥሩ እንዳይጠፋና ወደነበረበት ለመመለስ የሚገኙበት አካባቢ ላይ ከፍተኛ ክትትል የማድረግ ስራ እየተሰራ ነውም ብለዋል። ኃላፊውም የሰሜን ተራሮች ብሔራዊ ፓርክ በዓለም ቅርስነት የተመዘገበ ሀብት መሆኑ ይታወቃል። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል ያስገነባውን የድንገተኛ ህክምና ማዕከል በከፊል አገልግሎት አስጀመረም። የጥቁር አንበሳ ስፔሻላይዝድ ሆስፒታል የህክምና ልህቀት ማዕከል ለማድረግ እየሰራ መሆኑን የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ ተናግረዋል። ማዕከሉ ኢትዮጵያን የህክምና ቱሪዝም መዳረሻ ለማድረግ በሚደረገው ጥረት ውስጥ ትርጉም ያለው ድርሻ ይኖረዋልም ብለዋል። ጥቁር አንበሳ ስፔሻላይዝድ ሆስፒታል በአመት ከ14,15 ለሚደርሱ ዜጎች የድንገተኛ ህክምና አገልግሎት እየሰጠ መቆየቱን ዩኒቨርሲቲው ባሰፈረው መረጃ ተመላክቷል። የኢትዮጵያ አየር መንገድ ሶስተኛውን ኤርባስ ኤ350 1ሺ አውሮፕላን ተረከበም። የኢትዮጵያ አየር መንገድ ሶስተኛው ኤርባስ ኤ350 1ሺ በመባል የሚታወቀውን አውሮፕላን ከአዲሱ የፈረንጆቹ 25 ዓ ም ጋር በስኬት መቀበሉን አስታውቋል። አየር መንገዱ ምቹና ዘመናዊ አውሮፕላኖችን ሥራ ላይ በመዋል ለደንበኞች ምርጥ አገልግሎት ከመስጠት በተጨማሪ በአቪየሽን መስኩ በአፍሪካ ስኬታማ የሆነበትን መሪነትና በዓለም ደረጃ ያለውን ተወዳዳሪነት አጠናክሮ እንደሚቀጥል አስታውቋል። የኢትዮጵያ አየር መንገድ በቅርቡ በአፍሪካ የመጀመሪያ የሆነውን ኤርባስ ኤ ሦስት መቶ ሀምሳ አንድ ሺህ አውሮፕላን በፈረንሳዩ ቱሉዝ ኤርባስ ኩባንያ መረከቡ ይታወቃል። 1.7 ቢሊየን ብር የፈጀው ኃይሌ ሆቴልና ሪዞርት በጅማ አገልግሎት መስጠት ጀመረም። ከአዲስ አበባ በ350 ኪሎ ሜትር ርቀት ላይ በምትገኘው ጅማ ከተማ ኃይሌ ሆቴልና ሪዞርት አስረኛ መዳረሻውን ለአገልግሎት ክፍት አድርጓል። በጅማ ከተማ ለአገልግሎት ክፍት የሆነው የኃይሌ ሆቴልና ሪዞርት ሪዞርት ከ1.7 ቢሊዮን ብር በላይ መፍጀቱን ኃይሌ ገብረስላሴ ገልጿል። ኃይሌ እንደገለጸው የኮንስትራክሽን እቃዎች ውድነት ቢፈትነንም ሁለት ዓመት ባልሞላ ጊዜ ውስጥ ለአገልግሎት ያደርጉት ክፍት ማድረግ ችለናል ብሏል። ሆቴሉ 107 ክፍሎች ያሉት ሲሆን 92ቱ ስታንዳርድ የሚባሉ ናቸው። በጅማ ከተማ የተገነባው የኃይሌ ሆቴልና ሪዞርት ከ206 በላይ የአካባቢው ነዋሪዎችን የሥራ እድል ፈጥሯል ተብሏል። ሀገርኛ ሪፖርት